ኢትዮጵያ ባለፉት ሶስት ዓመታት የካውንስሉ አባል ሆና መቆየቷ የሚታወቅ ሲሆን በአሁኑ ወቅትም ለሁለተኛ ጊዜ ለመመረጥ ጥረት እያደረገች መሆኑ ታውቋል። ሰኞ እዚያው ጄኔቫ ከካውንስሉ ጉባኤ ጎን ለጎን የኢትዮጵያ የሰብአዊ መብት ይዞታ በእውነታውና በሚባለው መካከል ያለው ርቀት በሚል በተዘጋጀ ስብሰባ ግን የሰብአዊ መብት ተከራካሪዎች የኢትዮጵያን መንግስት የሁለተኛ ዙሪያ አባልነት ጥያቄ ሞግተዋል። በዚህ የኢትዮጵያን መንግስት የሰብአዊ መብት ጥሰት በሚያጋልጠው ስብሰባ በተነጋሪነት የተጋበዙት የሁማን ራይትስ ዋች ተወካይ ሚስተር ፊሊፕ ዳም ዳምና የሰብአዊ መብት ተከራካሪው አቶ ያሬድ ኃይለ ማርያም እንዲሁም አቶ በጻት ደነቀ የቀድሞ የሰመጉ አሁን የሰብአዊ መብቶች ጉባኤ ተወካይ ነበሩ። ተናጋሪዎቹ የኢትዮጵያ መንግስት ባለፉት ዓመታት ተቃዋሚዎችን፣ ጋዜጠኞችንና የሰብአዊ መብት ተከራካሪዎችን በማሰርና በማዋከብ ከፍተኛ የሰብአዊ መብት ጥሰት የፈጸመ ብቻ ሳይሆን የመንግስታቱ ድርጅት የሰብአዊ መብት ተከታታይ ባለሙያዎችም ሆኑ ሌሎች ዓለም አቀፍ የሰብአዊ መብት ተከታታይ ድርጅቶች በአገሪቱ ተገንተው ሁኔታውን እንዳያጣሩ ያገደ መሆኑን ዘርዝረው ማስረዳታቸው ታውቋል። የሁማን ራይትስ ዋች ተወካይ ሚስተር ፊሊፕ ዳም ከስብሰባው በኋላ ለዶቼቬሌ በስልክ በሰጡት አስተያየት ኢትዮጵያ የካውንስሉ አባል ሆና ከካውንስሉ ጋር መተባበር ሲገባት አባል በነበረችበት ዘመን የካውንስሉን ግዴታዎችና አሰራሮች በሚጻረር ሁኔታ አንድም የሰብአዊ መብት ባለሙያ ወደ አገሪቱ እንዲገባ አልፈቀደችም ነበር በማለት ለሁለተኛ የአባልነት ዘመን ለመመረጥ ፍላጎት ካላት መጀመሪያ በበርካታ የሰብአዊ መብት ድርጅቶችና በመንግስታቱ ድርጅት እየተገለጹ ያሉትን የሰብአዊ መብት ጥሰቶችን ማረምና ከሁሉም በላይ ግን የሰብአዊ መብት ባለሙያዎችን፣ የሰብአዊ መብት ተከራካሪ ድርጅቶችን ወደ አገሪቱ ገብተው የሰብአዊ መብት ጥሰቶችንና ችግሮችን እንዲያጣሩ ልትፈቅድ ይገባል ብለዋል። ሌላው የስብሰባ ዋና ተናጋሪ አቶ ያሬድ ሀይለማርያምም የስብሰባውን ጭብጥና የተነሱትን ሀሳቦች ከጀኔቫ በስልክ ለዶቼቬሌ እንደሚከተለው አብራርተዋል። የስብሰባው ላይ የተነሱ አራት ዋና ጭብጦች ናቸው። አንደኛ የሲቪል ማህበረሰብ ህጉ በ2009 የጸደቀው በሰብዓዊ መብት ድርጅቶች እና በሌሎች የሲቪል ማህበረሰብ ድርጅቶች ላይ ያመጣውን ጫና የሚገመግም፣ የጸረ ሽብር አዋጅ ተብሎ በዚሁ በተመሳሳይ ጊዜ ጸድቆ ስራ ላይ የዋለው ህግ በጋዜጠኞች፣ በሰብዓዊ መብት ተሟጋቾች፣ በፖለቲካ ፓርቲ ድርጅቶች ላይ እያስከተለ ያለውን ጫና በልማት ስም በሀገሪቱ ውስጥ እየተካሄደ ያለውን የመሬት ቅርምት ተከትሎ ከዚህ እንቅስቃሴ ጋር የዚህ የልማት ስራ ሰለባ የሆኑ ከመሬታቸው ከኖሩበት ቀያቸው ተፈናቅለው በየቦታው የተጣሉ ገበሬዎች፣ የከተማ ነዋሪዎችን ህይወት ሁኔታ ሌላው ደግሞ በቅርቡ በገዢው ፓርቲ የመቶ ፐርሰንት አሸናፊነት የተጠናቀቀው ምርጫ የኢትዮጵያን የፖለቲካ ምህዳር ወዴት ደረጃ ላይ ያደረሰ መሆኑን የተገመገመበት ጥሩ የግንዛቤ ማስጨበጫ መድረክ ነበረ። በስብሰባው የተገኙት የኢትዮጵያ መንግስት ተወካዮች የሰጡትን ምላሽ በተመለከተ ሚስተር ፊሊፕ በሚያሳዝን ሁኔታ መልእክቱን ከማጤን ይልቅ መልእክተኛውን ሲያወግዙ ተስተውለዋል በማለት የታዘቡትን ሲገልጹ፣ አቶ ያሬድ ደግሞ ተወካዮቹ በመንግስታቸው ላይ ከተነሱት ክሶች ይልቅ በግለሰቦችና ድርጅቶች ላይ ማነጣጠራቸው ተገቢም ዲፕሎማሲያዊም አልነበረም በማለት ቅሬታቸውን ገልጸዋል። ገበያው ንጉሴ ለዶቼ ቬለ ራዲዮ ብራስልስ